Foreign Service Institute M. Herrick Basic Course, Unit Twenty Seven, Basic Sentences for Learning. Johannes wouldn't get out of the Johannes. You know what, Johannes? Makber. በእግዚአብሔር በእግዚአብሔር ይቀመጡ፣ ይክበሩ። ጎጃም እዚህ ያሉትን ሰዎች ሁሉ ያውቃሉ። የሆነ ሆኖ አቶ ለማና አቶ ተሰማ ከጎጃም አሁን ስለመጡ ከእነሱ ጋር ላስተዋውቀዎት። እሺ፣ አቶ ዮሐንስ፣ እርሳቸው አቶ ለማ ይባላሉ። እርሳቸው ደግሞ አቶ ተሰማ ይባላሉ። እንኳን እንደምናችሁ። እንኳን ደህና ገባችሁ። እንኳን ደህና ቆዩን። አቶ ዮሐንስ ምን አይነት መጠጥ ልስጠዎት? ጠላ ቢሰጡኝ በጣም ፈቃደ ነው። በደስታ ፎርፍሎንሴን። ዮሐንስ ወደ እንግዳ ክፍል ይገባል። ኖር አቶ ዮሐንስ፣ በእግዚአብሔር በእግዚአብሔር ይቀመጡ፣ ይክበሩ። እዚህ ያሉትን ሰዎች ሁሉ ያውቃሉ። የሆነ ሆኖ አቶ ለማና አቶ ተሰማ ከጎጃ ማሁን ስለመጡ ከእነሱ ጋር ላስተዋውቀዎት። እሺ፣ አቶ ዮሐንስ፣ እርሳቸው አቶ ለማ ይባላሉ። እርሳቸው ደግሞ አቶ ተሰማ ይባላሉ። እንደምን ናችሁ? እንኳን ደህና ገባችሁ። እንኳን ደህና ቆዩን። አቶ ዮሐንስ ምን አይነት መጠጥ ልስጠዎት? ጠላ ቢሰጡኝ በጣም ፈቃዴ ነው። በደስታ። ዮሐንስ ወደ እንግዳ ክፍል ይገባል። ኖር፣ አቶ ዮሐንስ፣ በእግዚአብሔር በእግዚአብሔር ይቀመጡ። እዚህ ያሉትን ሰዎች ሁሉ ያውቃሉ። የሆነ ሆኖ አቶ ለማና አቶ ተሰማ ከጎጃም አሁን ስለ መጡ ከእነሱ ጋር ላስተዋውቀዎት። እሺ፣ አቶ ዮሐንስ፣ እርሳቸው አቶ ለማ ይባላሉ። እርሳቸው ደግሞ አቶ ተሰማ ይባላሉ። እንደምን ናችሁ? እንኳን ደህና ገባችሁ። እንኳን ደህና ቆዩን። አቶ ዮሐንስ፣ ምን አይነት መጠጥ ልስጠዎት? ጠላ ቢሰጡኝ በጣም ፈቃዴ ነው። በደስታ አቶ ዮሐንስ መጥቶ የት ገባ? ከመጣ በኋላ ወደ እንግዶቹ ክፍል ገባ። አቶ ዮሐንስ ወደ እንግዶች ክፍል ሲገባ እንግዶች ምን አሉት? እንግዶች ሁሉ ኖር አሉት። አቶ ዮሐንስ ምን አለ? አቶ ዮሐንስ ደግሞ በእግዚአብሔር አለ። ከጎጃም የመጡትን ሰዎች ከአቶ ዮሐንስ ጋር ማን አስተዋወቃቸው? አቶ ከበደ አስተዋወቃቸው። ከእንግዶቹ ጋር ከተዋወቀ በኋላ ምን አላቸው? እንኳን ደህና ገባችሁ አላቸው። አቶ ዮሐንስ እንኳን ደህና ገባችሁ ያለ ማንን ነው? ከጎጃም የመጡትን እንግዶች ነው። እንግዶቹ እንኳን ደህና ቆዩን ያሉት ማንን ነው? አቶ ዮሐንስን ነው። አቶ ከበደ አቶ ዮሐንስን ምን ጠየቀው? ምን አይነት መጠጥ ላምጣልህ ብሎ ጠየቀው። አቶ ዮሐንስስ ምን መለሰ? አቶ ዮሐንስም ጠላ ፈልጋለሁ ብሎ መለሰ። አቶ ዮሐንስ ወደ አቶ ከበደ ቤት ለምን መጣ? አቶ ከበደን ለመጠየቅ መጣ። አንድ አምስት ብር የሚሆን ልታበድረኝ ትችላለህ? የለም፣ ገና ደሞዝ አልተቀበልሁም። ከውሾችህ ክፉ የትኛው ነው? ነጭ ውሻ ነው። የቤት ውስጥ ለማንበብ በቂ ብርሃን አለ? አዎ፣ መስኮቱ ሲከፈት በቂ ብርሃን ይገኛል። አንዳንዴ ለራት ወደ ሆቴል ትሄዳለህ አዎ እሄዳለሁ የእናንተ ጠቅላ ገዢ ማን ናቸው አቶ ለማ ናቸው እናንተ ሰፈር ገደማ ባንክ አለ? የለም ምንም እንኳ ወንድምህ ባይኖር ለምን እኛን አትጠይቀንም ጊዜ ስለሌለኝ ነው። የባለቤትህ ወላጆች ባለጸጋዎች ናቸው? አዎ በጣም ሀብታሞች ናቸው። ድሆችን በምን አይነት መንገድ መርዳት ይቻላል? ስራ በመስጠት መርዳት ይቻላል። ልብስህን ወደ መኪና ሰፊበት መውሰድ ትፈልጋለህ? የለም፣ አልፈልግም። ቆሻሻ ልብስህን እንዲያጥብልህ ትፈልጋለህ? አዎ እፈልጋለሁ። ለማ ልብሱን ዛሬ ማጠብ ይፈልጋል? አዎ ይፈልጋል። አቶ ከበድና አቶ ዮሐንስ የት ይተዋወቁ ነበር? በአሜሪካ ውስጥ ይተዋወቁ ነበር። ከግብዣ በኋላ አቶ ዮሐንስ ሴት ሄደ ተመልሶ ወደ ቤቱ ሄደ። ናረቴ ድርሰት እንግዳን ስራ አላምደዋለሁ። አላመደ ማላመድ ያላምዳል። ወይዘሮ ጥሩነሽ ቤት ተጋበዝኩ። ተጋበዘ። መጋበዝ። ይጋበዛል። ስራውን ወዲያው ጨረሰ። አቶ ዮሐንስ የውጭ አገር ሰው በመሆኑ አቶ ከበደ አገር ሊያለማምደው ፈለገ። አንድ ቀን ወደ ቤቱ መጥቶ እንዲጋበዝ አቶ ዮሐንስን ጠየቀው። አቶ ዮሐንስም በአቶ ከበደ ሐሳብ ስለ ተስማማ ግብዣውን በደስታ ተቀበለ። አቶ ዮሐንስ ወደ አቶ ከበደ ቤት እንደ ደረሰ እንግዶቹ ሁሉ በደስታ ተቀበሉት። ወዲያው ከአቶ ለማና ከአቶ ተሰማ ጋር ከተዋወቀ በኋላ ወደ ተዘጋጀለት ቦታ ሄዶ ተቀመጠ። ከዚያም በኋላ አቶ ከበደ የሚፈልገውን መጠጥ አቅርቦለት መጠጣቸውን እየጠጡ ጨዋታቸውን ጀመሩ። ጥያቄዎች። አቶ ከበደ ምን ፈለገ? አቶ ከበደ አቶ ዮሐንስን ለመጋበዝ ለምን ፈለገ? አቶ ከበደ አቶ ዮሐንስን የት ጋበዘው? አቶ ዮሐንስ በምን ተስማማ? አቶ ዮሐንስ ለግብዣ ወዴት ሄደ? አቶ ዮሐንስን እንግዶቹ እንዴት ተቀበሉት? አቶ ዮሐንስ ከማን ጋር ተገናኘ? አቶ ከበደ ለአቶ ዮሐንስ ምን አቀረበለት? ኢትዮጵያዊ ወዳጅ አለህ? በኢትዮጵያዊ ቤተሰብ ውስጥ ለመጋበዝ ትፈልጋለህ? This is the end of unit 27.